አውሮፓና ጀርመን የጀርመን ውህደት አባት ነው የሚባሉት ታላቁ ጀርመናዊ ፖለቲከኛና የአውሮፓ የክብር ዜጋ ሄልሙት ኮል በተወለዱባት ሉድቪክ ሳፈን በተባለችው ከተማ ባለፈው ሳምንት አርብ በ87 ዓመታቸው ያረፉት ሄልሙት ዮሴፍ ሚሻኤል ኮል የሚታወሱት በጀርመን ውህደት ብቻ አይደለም። ለአውሮጳ ፖለቲካዊና ምጣኔ ሀብታዊ ሕብረት ባበረከቱት ከፍተኛ አስተዋጽኦም ትልቅ ቦታ ይሰጣቸዋል። ጀርመን የተማሩትና የሚኖሩት የታሪክ ምሁር ደራሲና የአፍሪቃና የመካከለኛ ምስራቅ ጉዳዮች አማካሪ ዶክተር ልጅ አስፋ ወሰን አስራተ ካሳ ታላቁን ፖለቲከኛ ኮልን ታሪክ በሁለቱ ዋና ዋና ጉዳዮች ያስታውሳቸዋል ይላሉ። አንደኛው ትክክለኛውን ጊዜ አይተው የሁለቱ ጀርመኖች መዋሃድ እንዲፈጸም በማድረጋቸው እና ከፍተኛ የፖለቲካ ጨዋታ በመጫወታቸው ሁለተኛ ደግሞ ሁለተኛ ዓለም ጦርነትን ያዩ ሰው ናቸው እና የአውሮፓ አንድነት ከሁሉ በላይ አስፈላጊ መሆኑን ስለገባቸው ከልጅነታቸው ጀምረው ይሄ በምን አይነት ሁኔታ መፈጸም እንደሚችል እያሰቡ የፖለቲካ ዕድሜያቸውን ሁሉ ለዛ ዓላማ በመዋላቸው፣ እነዚህ ሁለቱ ታላላቅ ሥራዎች ናቸው። ራሳቸውን ከፍተኛ የጀርመን ፖለቲከኛ ናቸው ብሎ የሚያሰኛቸው ኮል ሁለቱን ጀርመኖች በማዋሃድ ብቻ ሳይሆን የተዋደችው ጀርመን በቀድሞ ታሪኳ ምክንያት በጎረቤቶቿ በፍራቻ ከመታየት ይልቅ እምነት የሚጣልባት ወዳጅ እንድትሆን ለማድረግና ተጠራጣሪዎችንም ለማሳመን የበቁ ታላቅ አውሮጳዊም ናቸው። ኮል በአንድ ወቅት እንዳሉት በእርሳቸው እምነት የአውሮጳ አንድነት ለጀርመን ጠቃሚ ምርጫ ነው። ለእኛ ለጀርመኖች የአውሮፓ አንድነት መርህን ይዞ መቀጠል የወደፊት እጣ ፈንታችንንና እኛነታችንን ወደ መጥፎ አቅጣጫ ያምረዋል ተብሎ የሚያከራክር ግልጽ ምክንያት አይኖርም። የአውሮፓ አንድነት መርህን ከመከተል ውጭ ሌላ አሳማኝ አማራጭ አይኖርምም። ከአራት አስርተ ዓመታት በላይ ጀርመን የኖረው የዶችቨለ የበርሊን ዘጋቢ ይልማ ኃይለ ሚካኤል። ኮልን ታላቅ መሪ ነው የሚላቸው ይልማ እንደሚለው ሁለቱ ጀርመኖች ከተዋሃዱ ኃይላቸው ይጠናከራል፣ ብሔረተኛም ይሆናሉ የሚለውን ስጋት ኮል ማለዘብ ችለዋል። ጀርመንን በአንደኛው ዓለም ጦርነት ጊዜም ሆነ በሁለተኛው ዓለም ጦርነት ጊዜ ይህን ጦርነት እየለኮሱትና ያራመዱት ጀርመኖች ተብሎ ነው የሚከሰሱት። እውነት አለው። ጀርመን አንድ ከሆነች በኋላ ደግሞ ተመልሳ አውሮፓን ትይዛለች የሚለውንም ፍራቻ ለማስወገድ ከተለያዩ ጎረቤት ሀገሮች በተለይ በሁለተኛው ዓለም ጦርነት ጊዜ በጀርመን ጦር ከተደቆሱት በጀርመን ጦር በፍራቻን በሚያወት እንደ ፈረንሳይ፣ እንደ ቤልጂክ፣ እንደ ሆላንድ፣ እንደ ሶቪየት ህብረት ወይም ራሻ፣ ሃንጋሪ፣ ሩሜንያ ያሉትን ለማግባባት እና ደግሞ የጀርመን አንድነት ከአውሮፓ አንድነት ጋር እየተያያዘ ነው የሚለውንም የፖለቲካ እርምጃ በመውሰድ የጀርመን አንድነት አደረጉ። የአውሮፓ አንድነት ደግሞ መሰረት ጥሎ አንድ እንዲሆን አደረጉ። እነዚህን ሁሉ ሀገሮች ለማዋሃድ አንድ ለማድረግ የአውሮፓ ፓርላማ ለማቋቋም፣ የአውሮፓ ባንዲራን ለማድረግ፣ የአውሮፓ ብሔራዊ መዝሙር ለማድረግ ያደረጉት አስተዋጽኦ የሚናቅ አይደለም። ከዚህ ጋር እንግዲህ ተያይዞ የመገበያያ ብራቸው ዩሮ የሚባለውንም እንዲመሰረት የፊናንስ መስመሩም ልክ እንዲይዝ፣ አጥር እንዲፈርስ፣ የመስራት እድሉም እንዲሳፋ ተማሪዎች በአውሮፓ ውስጥ በፈለጉበት ዩኒቨርሲቲ መማር የሚለውን ይህን ያስቀመጡ ትልቅ መሪ ናቸው። ለመሆኑ የኮል አውሮጳዊነት እንዴትና ከየት መጣ? ዶክተር አስፋ ወሰን ትንሽም ወጣት ቢሆኑ የሁለተኛ ዓለምን ጦርነት በማየታቸውና የአውሮፓ መንግስታት እርስ በርሳቸው ተዋግተው ሁሉም ታላላቅ የሆኑት የአውሮፓ ስልጣኔዎች ወድመው በማየታቸው በዛን ጊዜ ጀምሮ አንድነት ካልተፈጠረ አውሮፓ ውስጥ ሰላም ካልመጣ እንደገና ሶስተኛም አራተኛም የዓለም ጦርነት ይመጣል ብለው በመገንዘብ ነው። ራሳቸውም ደጋግመው የተናገሩት በሁለተኛው ዓለም ጦርነት መጨረሻ ላይ ያዩአት እንኩትኩቷ የወጣው የጀርመን ሁኔታ ነው። የለም እንዲህ አይነቱ ነገር መደገም የለበትም። በአውሮፓውያን መካከል ሁለተኛ ወንድማዊ የሆነ ጦርነት እንዲኖር አያስፈልግም። ሁላችንም ለዲሞክራሲ አስተዳደርና ለአውሮፓ አንድነት መቆም አለብን ብለው እድሜያቸውን ሁሉ ለማለት እንችላለን ለዛ ዓላማ ማበርከታቸው ነው የኮል የፖለቲካ ህይወት የሚጀምረው ካፍላ የወጣትነት እድሜያቸው አንስቶ ነው ለሀያ አምስት ዓመታት የመሩት የጀርመን ወግ አጥባቂ የክርስቲያን ዴሞክራቶች ህብረት ፓርቲ አባል የሆኑት ገና የአስራ ሰባት ዓመት ወጣት ሳሉ ነበረ። ለመጀመሪያ ዲግሪያቸውና በኋላም ለዶክትሬት ዲግሪያቸው ታሪክ፣ ሕግና የመንግስት አስተዳደር እንዲሁም የሕዝብ መርህ በሚያጠኑበት ወቅት በፖለቲካው ንቁ ተሳታፊ ነበሩ። በፖለቲካ ዓለም ቻንስለር ከመሆናቸው በፊት የራይንላንድ ፋልስ የምትባለው አገር ጠቅላይ ሚኒስትር በመሆን ከዛም የራይንላንድ ፋልስ ተራ የፓርላማ አባል በመሆን ደህና አድርገው ከዛም በፊት ደግሞ የክርስቲያን ዴሞክራት ወጣት ግሩፕ ኃላፊ በመሆን በቂ የሆነ የፖለቲካ ግንዛቤና ኤክስፔሪየንስ ያገኙ ሰው ናቸው። ከዚህ በላይ ደግሞ ገታርነታቸው በብዙ ሰው ይነገራል። በሰላሳ ዘጠኝ አመታቸው የራይንላንድ ፋልስ ጠቅላይ ሚኒስተር ሲሆኑ በጀርመን ታሪክ ውስጥ በጣም ልጅ የሆነው ጠቅላይ ሚኒስትር ሆነው የተገኙት እሳቸው ናቸው። ከዛን ጊዜ ጀምሮ የእኔ የመጨረሻው ጊዜ የጀርመን ቻንስለር መሆን ነው ብለው በመነሳታቸው ሁለት ሶስት ጊዜ ሞክረው አልሆነላቸውም። በአስራ ዘጠኝ መቶ ሰማኒያ ዓመት ምረት ሊሆኑ ቅርብ ትንሽ ነገር ሲቀራቸው የለም አሁን ተራው የእኛ ነው በማለት የክርስቲያን ሶሻሊስት ፓርቲ መሪ ሽትራውስ የሚባሉት በዛን ጊዜ የባየርን ጠቅላይ ሚኒስተር፣ እሳቸው የክርስቲያን ዴሞክራቶች ካንዲዴት ሆነው ቀረቡ። ከዛ በኋላ ግን ያው ያሸነፈው ሶሻል ዴሞክራቶች በመሆናቸው ያ በከዛ በኋላ በመጣው በሊበራሎች እና በሶሻል ዴሞክራቶች መካከል የመጣው አለመግባባብ ያንን ምክንያት አድርገው እሳቸው ሊመረጡ ቻሉ። ይሄም ማለት ሊበራሎቹን ወደ ክርስቲያን ዴሞክራት እንዲመጡ አግባ አግባግተው ሀንስ ዲትሪሽ ጀንሸር የሚባሉ ሰው ነበሩ። ያን ጊዜ የሊበራሎቹ መሪ፣ በውጭ ጉዳይ ሚኒስትርነትም ከፍተኛ ኢንተርናሽናል የሆነ ስም ያተረፉ ሰው ናቸው። ከሳቸው ጋር ሆነው እነዚህ ሊበራሎቹ ከሶሻል ዴሞክራት ጋር የነበራቸውን ግንኙነት እንዲያቋቁ እንዲያቆሙ እና ኮዋሊሽኑን እንዲሰብሩ አድርገው ከክርስቲያን ዴሞክራቶች ጋር እንዲቀላቀሉ በማድረግ ከፍተኛ የፖለቲካ ታሌንታቸውን አሳይተዋል። በኮል የመጀመሪያዎቹ የስልጣን ዘመናት የጀርመን አመታዊ እዳ ቢያሽቆለቁልም የስራ አጡ ቁጥር መጨመር አብይ ችግር ነበረ። ይህ ቅሬታ አስነስቶ በ1987 ጥሩ የሚባል ውጤት አላስገኘላቸውም። ሆኖም የጀርመን ውህደት የ1990ው ምርጫ ለማሸነፍ ጥሩ አጋጣሚ ሆኖላቸዋል። የያኔው የሶቪየት ህብረት መሪ ሚሃኤል ጎርባቾቭ በጎርጎሮሳዊው 1980ዎቹ መጨረሻ ለውጥና ግልጽነት ብለው የጀመሩት የፖለቲካ መርህ ለኮል ጠቅሟል። በ1989 ጎርባቾቭ ቦን ከመጡ በኋላ ሁኔታዎች በፍጥነት ይለዋወጡ የያዙ። ብዙም ሳይቆይ የበርሊን ግንብ ፈረሰ። ኮልም ጊዜ ሳያጠፉ ሁለቱ ጀርመኖች የሚዋሃዱበትን ባለ 10 ነጥብ እቅድ አቅርበው ምስራቅና ምዕራብ ጀርመን የዛሬ 27 ዓመት ተዋህዱ። ይሁንና ከውህደቱ በኋላ ያበበው የስራ እድል ብዙም አለመዝለቁና የስራ አጡ ቁጥር መጨመሩ በ1994 ምርጫ ሊሸነፉ ይችላሉ የሚል ስጋት ቢያሳድርም ማሸነፍ ቻሉ። በቀጣዩ በ1998 ምርጫ ተሸንፈው ከ16 ዓመታት ስልጣን በኋላ ከመሪነት ወርደው በጀርመን ፓርላማ የተቃዋሚዎችን ቦታ ያዙ። በዓመቱ ግን በስልጣን ዘመናቸው ከህግ ውጭ በሚስጥር የባንክ ሂሳብ ለፓርቲያቸው የገንዘብ እርዳታ ተቀብለዋል የሚል በኮል ታሪክ ጥቁር ነጥብ ጥሎ ያለፈ ዜና ተሰማ። መጀመሪያ ላይ ድርጊቱን ያስተባበሉት ኮል በኋላ አምነዋል። የገንዘብ ለጋሾቹን ማንነት ይፋ ለማድረግ ሳይፈቅዱ ከኃላፊነታቸው ተነስተዋል። ዶክተር አስፋ ወሰን ያኔ ምን እንደሆነና ኮልም እዚህ ውሳኔ ላይ የደረሱበትን ምክንያት ያስረዳሉ። ይሄንን ያደረገው የመሰብ ገንዘብ መሰብሰባቸው ሳይሆን የሰበሰቧቸው ገንዘብ ከማን እንደሆነ እስከ መጨረሻው ድረስ መናገር ባለመፈለጋቸው ነው። ከድሮ ጀምሮ በጀርመን የፖለቲካዊ ዓለም የነበረ አንድ ጀርመናዊ ቃሉን ከሰጠ ከዛ ቃል አይመለስም የሚለውን ጠንካራ አብነትን ይዘው በምንም አይነት ነገር ቢሆን የኔም የፖለቲካ የመጨረሻም ቢሆን የእነዚህንም ሰዎች ስም አልናገርም ብለው እስከ መጨረሻው ድረስ ያው በራሳቸው ከራሳቸው ኪስም የቅጣት ገንዘብ ከፍለው ከያዙት የቻንስለር ስልጣን ራሳቸው እንዲገለሉ አድርገዋል። ሄልሙት ኮል በሚስጥር የተቀበሉት የገንዘብ እርዳታም በፓርቲያቸው ላይ ልዩ ልዩ መዘዞችን ማስከተሉን ይልማ ያስታውሳል። የራሳችሁ የክርስቲያን ዲሞክራቱ ፓርቲ ገንዘብ የሰጠውን ሰው ስም መጻፍና መመዝገብ አለባችሁ የሚለውን ነገር ነው ያነሱባቸው። ይህን ቃል የገባሁትን አላጥፉም ነው ያሉት። ስለዚህ በዚህ ከህግ በላይ ሆኗል ተብሎ በብዙ ጸሐፊዎች፣ በብዙ ተቺዎች የራሳቸውንም የህይወት ታሪክ በሚጽፉ ጸሐፊ እና ደራሲዎች ተተችተዋል። ይህን ያላደረጉበት ምክንያት አንዳንዶቹ እንደሚሉት በድሮ አስተሳሰብ ላይ በመርጋት ነው ይላሉ። አንዳንዶቹ ብዙ ምስጢር እንዳወጣ ነው የሚሉት። ሁለት ነጥብ አንድ ሚሊዮን ማርክ ነው። ያ ነገርም ተነስቶ የክርስቲያን ዲሞክራቶቹ በጣብጦ በመጨረሻው የታሰቡት ሰዎች ሳይሆኑ ወይዘሮ አንገላ ሜርክል ስልጣን ላይ ሊወጡ ችለዋል። የገንዘቡን ጉዳይ ከየት እንደመጣው ለምን እንተደብቆ እንደተቀመጠ ባለመናገራቸው ፓርቲውም ውስጥ የነበሩ ሰዎች ሊቀየሟቸው ችለዋል። ከዛም ፓርቲው ተዳክሞ ሊወጣ ችለዋል። በዛውም የርሳቸውም ታሪክ ጎድፏል። ኮል ከዚያን ጊዜ አንስቶ ከጀርመን ፖለቲካ ተገለው ቆይተዋል። ታላቁ ጀርመናዊና አውሮፓዊ ኮል ባለፈው አርብ ከዚህ ዓለም በሞት ሲለዩ የክርስቲያን ዴሞክራቶች ህብረት ፓርቲ መሪ የጀርመን መራሄተ መንግስት አንጌላ ሜርክል ኮል የእርሳቸውን ጨምሮ የሚሊዮኖች ጀርመናውያንን ህይወት መለወጣቸውንም አስታውሰዋል። የጀርመናውያን ብሎም የአውሮጳውያን ባለውለታ ከሆኑት ከኮል የፖለቲካ ህይወት ኢትዮጵያውያን የምንማረው አለ ይላሉ ዶክተር ልጅ አስፋ ወሰን አስራተ ካሳ እሳቸው ለጀርመን አንድነት የጣሩትን ያህል ለወደፊቷ ኢትዮጵያ አንድነትም መጣር እንዳለብን ይሄ ምናልባት ትምህርቱ ሊሆነን ይችላል። አስተሳሰባቸውም በዴሞክራሲያዊ ፌዴራሊዝም የተመሰረተ እንደመሆኑ መጠን አንድነት በብዙሃንነት ብዙሃንነት በአንድነት የሚለውም ትልቅ የፖለቲካ አስተሳሰብ ለእኛ ለኢትዮጵያችንም ትልቅ ምሳሌ ነበሩ። ባለፈው ሳምንት አርብ በሞት የተለዩትን የቀድሞ የጀርመን መራሄ መንግስት ሄልሙት ኮልን የፖለቲካ ሕይወት የቃኘው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ማብራሪያ በመስጠት እየተባበሩኝን ዶክተር ልጅ አስፋ ወሰን አስራ ተካሳንና ይልማ ኃይለ ሚካኤልን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።